ከአሜሪካ እያመጣችሁ የተከላችሁት ዛፍ አደገላችሁ? አዎን፣ አደገልን። ከሄደበት አገር ከተመለሰ በኋላ ምን ሰራ? ሠራ አንዳችም ስራ አልሰራም። ሀብትህ በሙሉ ያለው አሜሪካ ውስጥ እንደሆነ ከዚያ ማውጣት አስቸጋሪ አይመስልህም? የለም፣ አስቸጋሪ አይመስለኝም። ወደ አገርህ ተመልሰህ ስትሄድ ምን አይነት ስራ መስራት ትፈልጋለህ? መንግስት የሚሰጠኝን ስራ ሰራ ይሆናል በሰው ከመተማመን በራስ መተማመን የሚሻል አይመስልህም እንዴታ በራስ መተማመን ከሁሉ ይበልጣል ዛሬ እዚህ ከተማ ውስጥ መዋል ትችላላችሁ ዛሬ ስራ ስላለብን መዋል አንችልም። ለአባትና እናትህ ለመሬት መግዛት እርግጠኛ ነህ? አዎ እርግጠኛ ነኝ። በዚህ ሰሞን ውስጥ ሐኪም ቤት እተኛለሁ ያለ ማን ነው? የትምህርት ቤታችን ዲሬክተር ናቸው ባለፈው ዓመት ልጆችህን እየሄድህ ትጎበኛቸው ነበር አዎን በየጊዜው እየሄድህ ጐበኛቸው ነበር ወንድምህ ወደ አገሩ እንደሚሄድ እርግጠኛ ነው ምናልባት በሚመጣው ዓመት ይሄድ ይሆናል። ጥሩ የጊዜ ማሳለፊያ ቦታ ቢኖር አብረህ ወደምንሄድበት ቦታ ትሄድ ነበር። አሁም በደስታ ሄድ ነበር። የጥንት ሰዎችና የዛሬ ሰዎች ኑሮ ይመሳሰላል? የለም፣ በብዙ ነገሮች አይመሳሰልም። የጥንት ሰዎች በአደን ይኖሩ ነበር የሚባለው እውነት ነው? አዎ፣ እውነት ነው። የጥንቱ መኖሪያ ሄት ነበር። አዲስ ከተማ ውስጥ ነበር። አገራችን ውስጥ ጉግስ የተለመደ የጊዜ ማሳለፊያ ጨዋታ ነው። አንድ ጊዜ በጣም የተለመደ ጨዋታ ነበር፣ አሁን ግን አይደለም። ጉልማሳ ከሆንክ በኋላ ምን ጨዋታ ተወድ ነበር? ገና ጉግ ሳደን እና ዋና በጣም ወድ ነበር። የትምህርት ሚኒስቴር ዲሬክተርና የውጭ ጉዳይ ሚኒስቴር ዲሬክተር ምን ተዋባሉ? ወደፊት አንድ አዲስ መጽሐፍ ቤት እንሰራለን ተባባሉ። በልጅነትህ ገጠር ውስጥ ኖርሃል? አዎ፣ የልጅነቴን ጊዜ በሙሉ የኖርሁት ገጠር ነው። ሁልጊዜ ለምሳ ስትሄድ እያስታወቅህ ነው። አሁን ቀድሜ ማስታወቅ አለብኝ። አባትህ አጭር ናቸው። አንተ እንዴት ረጅም ሆንክ? አያቴ ረጅም ነበሩ። የአዲስ አበባ ከተማ የተመሰረተው በማን ነው? በንጉስ ምን ይልክ ነው። ከመሐንዲሱና ከሐኪሙ ጋር ቀጠሮ ማድረግህን ረስኸው? የለም አልረሳሁትም። የእናንተ መስሪያ ቤት ስንት ቅርንጫፎች አሉት? አስር የሚሆኑ ቅርንጫፎች አሉት። ለማ በቀጠሮው ሰዓት ባይመጣ ሳታየው ትሄዳለህ? በቀጠሮው ሰዓት ካልተገኘ ሳላየው ሄዳለሁ።